በመቀጠል በሶስት ርዕሶች ላይ ወደሚያተኩረው የዜና መጽሔት ጥንቅሮቻችን እናልፋለን። እነሱም በአዲስ አበባ የሚካሄደውን የሱዳን የሰላም ድርድር፣ የአዲስ አበባና ኦሮሚያ ልዩ ዞን ማስተር ፕላንና የዓለሙ የጦር ወንጀል ተመልካች ፍርድ ቤት ዓመታዊ ጉባኤን ይመለከታሉ። በሱዳን ዳርፉር ብሉ ናይልና ደቡብ ኮርዶፋን ግዛቶች ውስጥ እየተካሄደ ያለውን ግጭት ለመግታት በአፍሪቃ ህብረት ስር የሚገኝ የሸምጋዮች ቡድን አዲስ አበባ ላይ ድርድር እያካሄደ ነው። የሱዳኑን መንግስትና የተቀናቃኝ ኃይላቱን ተወካዮች እንዲሁም አደራዳሪው የደቡብ አፍሪቃው የቀድሞ ፕሬዚደንት ታቦ ምቤኪ ለተኩስ አቁሙ ድርድር ለሁለተኛ ቀን ዛሬ ስብሰባ መቀመጣቸው ታውቋል። የሰላም ድርድሩን የተከታተለው የአዲስ አበባው ዘጋቢያችን ጌታቸው ተድላ ኃይለ ጊዮርጊስ ቀጣዩን ዘገባ ልኮልናል። ሱዳን በዳርፉር እንደገና በደቡቡ ግዛቶች ሌላው የግጭቶች አውድማ ከሆነ ከርመዋል። የደቡብ ሱዳን ራሱን የቻለ ሌላኛው ገጽታ ሲሆን የአሁኑ ደግሞ በአዲስ አበባ የተጀመረው የተኩስ አቁሙ ድርድር በአንድ በኩል ሱዳን በዳርፉር ስላለው እና በሌላ በኩል ደግሞ ሱዳን በብሉናይል ግዛቶች እና በደቡብ ኮርዶፋን ስላለው መሆኑ ነው። ይህንን መሰል የእርስ በርስ ግጭቶች ሲከሰቱ የአፍሪካ ሕብረት የሽምግልና ዳኞች ሰይሞ በተሰጣቸው ሥልጣን መሠረት ጉዳዩን በማየት ላይ ናቸው። የቀድሞ የናይጄሪያው ፕሬዚዳንት የነበሩት ኦሉሴጉኑ ባሳንጆ ሰብሳቢ ሲሆኑ በትኩሳት ሕመም ላይ በአዲስ አበባ ስለሚገኙ ምክትላቸው በታቦ ምቤኪ ሊቀመንበርነት የሽምግልናው ሂደት ተጀምሯል። በሱዳኑ ፕሬዚዳንት ባሺር የፈረሙት ሰነድ እና በመመሪያ ያጸደቁት ለሁለት ወራት የሚቆይ የተኩስ አቁም ስምነት እና እንዲሁም በግጭቱ ጦር የሰበቁትን ወደ ሰላሙ ድርድር ፈቃደኛ እስከሆኑ ዋስትና እሰጣለሁ በማለት አረጋግጠዋል። እንዲሁም በማከታተል የሱዳን ወታደራዊ ንቅናቄ ይፋዊ በሆነ መልኩ ለሰላሙ ድርድር እንደሚስማማ አረጋግጧልም። ለቀጣዩ ስድስት ወራት በሚል ነው። እስከዚያ ግን የሰብአዊ እርዳታው ለህብረተሰቡ በሩን ለመክፈት ፈቃደኛ በሆነው መሰረት እና ተያይዞም ለዘላቂው ሰላም ግጭቱን ለማስወገድ የሚያበቃ ይሆናልና ነው። አሁን እዚህ ባለንበት ደረጃ የሰላሙ ድርድር የሚካሄድ መሆኑ ነው። ከተቃዋሚዎቹ ጎራ ኤስፒኤልም ኤን የሚባለው የንቅናቄው ሊቀመንበር ያሲር አርማን በበኩላቸው ካሰሙት ኒጎሽዬሽን ፕሮቫይድ አጌን አ ዩኒክ ኤንድ አ ሬር ቻንስ ቱ ስቶፕ ዘ ዎር ኦል ኦቨር ሱዳን ይህ የአሁኑ ድርድር ጦርነቱን ለማቆም ብቸኛ እና የማይገኝ እድል ነው። በብሉናይል በደቡብ ኮርዶፋን እና በኑባ ተራራዎች እስከ ዳርፎ ግዛቶችን የሚያጠቃልል ነው። የሰብአዊ እርዳታ በሚደረግበትና የችግሮችን መሠረታዊ መንስኤዎቹን ጭምር የምንመረመርበት ነው። ታማኒ የሆነ ዘላቂነት ያለውን የፖለቲካ ሂደት በሕገ መንግሥታዊ ቀረጻ ላይ የምንደራደርበት ነው። ሱዳን እንዴት እንደምትተዳደር ላይ እንጂ ማን ሀገሪቱን ይመራል በሚለው ላይ አይደለም። ብሔራዊ በሆነው እቅድ ላይ እና የእኛን ድርሻ የምናስቀምጥበት እንደሚሆን ነው። ዛሬ እዚህ የተገኘ ነው፣ በሀገር በአህጉራዊ እና በዓለም አቀፍ ደረጃ ለሰላማዊ ስምምነት ድጋፋቸውን በገለጹበት ወቅት ነው። በሱዳን መንግሥት በኩል ተወካዩ በአረበኛ ቋንቋ موت إبراهيم محمود حمد. بتبا برت من قصتات يزات بكتر خايا أربعة دست إن بأفريقيا خبرت سلام الناس تاو مكربت بكود بتدنا جبوت مسارات يسلامون حزب سكاي لمسكوم لندرغو يميوا جبوت بارتوتش سما من نتون فك عدن على سيو سدزي على في نتو የሚመለከታቸው እነሱን ነው። ስለዚህ ሌላ አዲስ ስምምነት ማስፈለጉ ከምን ላይ ነው? ሆኖም በእኛ በኩል እጃችንን አሁንም በመዘርጋት ግጭቱን በማስቆሙ ብቻ መገታት ሳይሆን ሁሉንም አቀፍ ስምምነቶች ለሚደረጉትም ጭምር ነው። ጌታቸው ተድላ ለጊዮርጊስ፣ ለዶይቼ ቬለ ራዲዮ ከአዲስ አበባ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላንን በተመለከተ የፌዴራል መንግሥትም ሆነ የኦሮሚያ ምክር ቤት ሕዝብን ጠርቶ ያላወያየበት ምክንያት የኦሮሞ ወይም የአካባቢ አርሶ አደሮችን አፈናቅለው መሬት ዘረፋ ላይ የተመሰረተ እንቅስቃሴ ለማድረግ በመታቀዱ ነው ሲሉ የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራሮች ተናገሩ። በሌላ በኩል ማስተር ፕላኑ ለአካባቢው ነዋሪዎች ስለሚያመጣው ጥቅምና ጉዳት በቂ ማብ መራመሪያ አይሰጥም የሚሉ እንዳሉም ተመልክቷል። መርጋ ዮናስ ዝርዝር ዘገባ አለው። በአዲስ አበባና ኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን በመባል የሚታወቀውን በተመለከተ የፌዴራል መንግስትም ሆነ የኦሮሚያ ምክር ቤት ሕዝብን ጠርቶ ያላወያየበት ምክንያት የኦሮሞ ወይም የአካባቢ አርሶ አደሮችን አፈናቅሎ መሬት ዘረፋ ላይ የተመሰረተ እንቅስቃሴ ለማድረግ የታቀደ በመሆኑ ነው ስሉ የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ አመራሮች ተቹት። ኢትዮጵያ ውስጥ ካሉት ተቃዋሚ ፓርቲዎች አንዱ የሆነው የኦሮሞ ፌዴራሊስት ኮንግሬስ የአዲስ አበባና የኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላን ላይ ለመወያየት ባለፈው እሁድ በቡራዩ ከተማ ላይ የጠራውን ህዝባዊ ስብሰባ መሰረዙ ይታወቃል። ማስተር ፕላኑን በተመለከተ በአዲስ አበባ ዙሪያ ያሉትን የኦሮሚያ ከተሞችን ከአዲስ አበባ ጋር ለማቀላቀል የኦሮሚያ ምክር ቤት አዋጅ እንዳጸደቀና ኮንግሬሱም ይህም በተመለከተ በቡራዩ፣ በለገጣፎ፣ በገላን፣ በሱልታንና የመሳሰሉ ከተሞች ላይ ከህዝብ ጋር ለመመካከር አቅዶ እንደነበር የኦሮሞ ፌዴራሊስት ኮንግሬስ ቃል አቀባይ አቶ በቀለ ነጋ ለዶቸቤለ ተናግረዋል። የስብሰባውን አጀንዳ አስመልክቶ አቶ በቀለ ሲናገሩ ስብሰባ ያስፈለገን የኦሮሞ ሕዝብ በአሁኑ ሰዓት እየተገፋ ነው። መብቱ እየተነጠቀ ነው። ከተሞቹ ስማቸውን እንዲቀይሩ ልክ እንደምንልቅ ጊዜ አዳማን ናዝሬት፣ ብሾፍቱን ደብረ ዘይት እንደተባለው አምቦን ሀገረ ሕይወት እንዳሉት ሁሉ ስም መቀየር ይቻላል ተብለዋል። በአዋጅ ከተሞቹንም መቀላቀል ይቻላል ተብሏል። ይሄ የሚያሳስበን ጉዳይ ነው። ምክንያቱም አንድ ከተማ ወደ አዲስ አበባ ቢጠቃለል የሚነቀለው የኦሮሞ ብዛት ከመሬቱ ብቻ አይደለም፣ ከባህሉ ከቋንቋው ጭምር ነው የሚነቀለው። አማርኛ ነው የሚሰራበት አዲስ አበባ ላይ አንዳንድ ቦታውም ታፔላዎች ሁሉ በኦሮምኛ የተጻፉ ታፔላዎች እንደ ስሌት ያሉ አካባቢዎች ከቡራዩ አካባቢዎች እየተነቀሉ ነው። ይሁን እንጂ ይሄም ምክክር በቡራዩ ከተማ ላይ ለማድረግ እንደ አውሮፓውያኑ አቆጣጠር ጥቅምት 28 ብታቀድም ለቢያደን ስብሰባ ስቴዲየምም ሆነ አዳራሽ እንደተያዘ የቡራዩ ከንቲባ ቢሮ እንዳሳወቃቸው ይናገራሉ። በዚህ ምክንያት ለህዳር አምስት ቀጠሮ ብያዝላቸውም ዳግም በደህንነት ምክንያት ሙሉ በሙሉ እንደተሰረዘ አቶ በቀለ ነጋ ተናግረዋል። ይሁን እንጂ በእንደዚህ ጉዳይ ላይ የመንግስት ሰልፍና ድጋፍ ካልሆነ በስተቀር የተቃዋሚ ፓርቲዎች እንቅስቃሴ እንደተገደበና መንግስት በኢንቨስትመንት ስም መሬት ዘረፋ ላይ እንደተሰማራና ከዛም አልፎ አርሶ አደሮችን ተገቢ ባልሆነ ካሳ እየተፈናቀሉ መሆናቸውን የኦሮሞ ፌዴራሊስት ኮንግሬስ ሊቀመንበር ዶክተር መረራ ጉድና ለዶቼ ቬሌ ተናግረዋል። መንግስት የአዲስ አበባና ኦሮሚያ ልዩ ዞን የተቀናጀ የጋራ ማስተር ፕላኑን አስመልክቶ ከህዝብ ጋር እንዳልተወያየና አለመወያየቱንም ምክንያት ዶክተር መረራ አስረድተዋል። ትልቁ ችግር እኮ ኦሮሚያ ምክር ቤት የሚባለው በስነ ስራ አልተዋየበትም። አልተዋየበት ከህዝብ በስተጀርባ የራሳቸው ፍላጎት ስራ ላይ ለማዋል የሚገፉበት መንገድ ነው እና ህዝብ እኮ አዋይቶ ህዝብ እኮ ከፈለገ እኮ ምን ችግር አለ? ከህዝብ በስተጀርባ በድብብቆሽ በስርቆት በኋላ በር ገብቶ በህዝብ መሬት ላይ የሚካሄድ ዘረፋ ነው የታለመው። ያንን ነው እየተቃወም ያለን። ዶክተር ቶማስ ሴትልማን በፍሪ ዩኒቨርሲቲ ኦፍ በርሊን የኤትኖሎጂ መምህር የሆኑት ላለፉት አርባ ዓመት በሶሻል አንትሮፖሎጂ በኦሮሞ ጉዳዮች ላይ ጥናት ሲያካሂዱ የነበሩት ማስተር ፕላኑን አስመልክቶ የአካባቢ ነዋሪዎች ተወያይቶበት የተስማሙ አይመስለኝም ይላሉ። ከዛም ባለፈ በአካባቢ ነዋሪዎች ከመብታቸው ደህንነት ማጣት ባለፈ የቋንቋና ባህል ላይ ተጽዕኖ አለው ሲሉ ዶክተር ቶማስ ሴትልማን ለዶቼ ቬሌ ተናግረዋል። ስለ ማስተር ፕላኑ የሚባለውና ያለው ስጋት ወይም እስካሁን ያለው እቅድ የ አዲስ አበባን አካባቢ ለመቀየር የታሰበ ነው። ወደፊት የትራንስፖርት ግንኙነቱን በምን መልኩ ይቀይር የሚል የአካባቢው ሂሰን ዛሪዎች እቅዱን እንዴት እውን እንደሚያደርጉ ምን ተግባራዊ ማድረግ እንደሚፈልጉ እንኳን አያውቁም። በሀሳብ ደረጃ አንድ ነገር አለ፣ መሰረተ ልማት ለመገንባት ታስቧል። ለዛ ደግሞ ገንዘብ ያስፈልጋል። ከዛ ማየት ነው የተፈለገው። ነገር ግን በሂደት የሚፈጸም እቅድ በፍጹም የለም። ይህን ጉዳይ በተመለከተ በኦ ኦሮሚያ ክልል መንግስት በኩል በተደጋጋሚ ለማነጋገር ያደረግነው ሙከራ አልተሳካም። መርጋ ዮናስ። አድማጮች በዚህ ዘገባ ላይ ያላችሁን አስተያየት በስልክ ቁጥር 0049 1722 6694 44 ላይ አጭር የጽሁፍ መልእክት በመላክ ልታካፍሉን ትችላላችሁ። ብቸኛው ዓለም አቀፍ የጦር ወንጀል ተመልካች ፍርድ ቤት በእንግሊዝኛ ጽሮት አይሲሲ ትኩረቱን ያለማቋረጥ በአፍሪካውያን ላይ አድርጓል ሲል የአፍሪካ ህብረት በአይሲሲ ተፈራራሚ ሀገራት ዓመታዊ ጉባኤ ላይ ቁጣውን ገልጿል። የአፍሪቃ ህብረት በኬንያ ምክትል ፕሬዚዳንት ኡሁሩ ኬንያታ ላይ አይሲሲ ያቀረበውን ክስ ውድቅ እንዲያደርግም ጥሪ አቅርቧል። ምክር ቤቱ በአፍሪቃ ህጉር ጠንካራ ድጋፍ እንደተቋቋመ አሁን ግን ሁሉንም በኩል አይን የማያይ ተቋም ሆኗል ሲሉ የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ቴድሮስ አድሃኖም በአፍሪቃ ህብረት ስም ተናግረዋል። የአፍሪቃ ህብረቱን ቅራኔ አስመልክቶ የብራስልሱን ወኪላችንን ገበያው ንጉሴን በስልክ አነጋግሬዋለሁ። ገበያው በአይሲሲ አመታዊ ጉባኤ ላይ የአይሲሲ ተፈራራሚ ሀገሮች በተለይ አፍሪቃውያን ቅሬታ አሰምተዋል። በተጨባጭ በፍርድ ቤቱና በአፍሪቃ ሀገሮች መካከል ያለው ልዩነት ምንድን ነው? እንደተባለው ቅሬታ ከአፍሪካውያኑ ብቻ ሳይሆን በዚህ ጉባኤ የፍርድ ቤቱም ቅሬታውን በአባል አገሮቹ ዘንድ ያቀረበበት ነው። የሁለቱንም ቅሬታ ለማየት በፍርድ ቤቱ በኩል በዘገባው የገለጸው ምንድን ነው? የመንግስታት ትብብር እንደሚያንሰው፣ የፋይናንስ ችግር እንዳለበት እና ከሁሉም በላይ ደግሞ በፍርድ ቤቱና በአቃቢ ሕጉ አሰራር መንግስታት ጣልቃ እንደሚገቡ አሳስቧል። በዚህ ምክንያት ስራውን በሚገባ ለማከናወን እንደሚቸገር ነው በጉባኤው ያሳሰ በአፍሪካውያኑ መሪዎች በኩል ደግሞ የዓለም አቀፉ ፍርድ ቤት ፍትህ ለማስፈን ተጠያቂነት እንዲሰፍን ለማድረግ በሁሉም ቦታ እንዲንቀሳቀስ የአፍሪካ መንግስታት ድጋፍ ሰጥተውት እያለ አሁን ግን በተከታታይ እየታዩት በአፍሪካ መሪዎች ላይ ብቻ ያተኮረ ክሶቹና ችሎቱ ሁሉ የሚዳኘው የአፍሪካን መሪዎችን ነው። ያውም ደግሞ በተዛባ መልኩ ነው። ስለዚህ ፍትህን ለሁሉም ሳይሆን አፍሪካውያኖችን ብቻ ለማሳደድ ወይም ደግሞ ለማጥቃት የታለመ ነው። እናም የምዕራባውያን ወይም የአንዳንድ የፖለቲካ ሀይሎች መሳሪያ በመሆን እያገለገለ ነው እንጂ ፍትህ እያስጠበቀ አይደለም የሚል ከሁለቱም በኩል ቅሬታ ነው ያመጡት። ለዚህ መነሻ የሚያደርጉት ለምሳሌ የኬንያ ፕሬዚዳንቱ እና ምክትል ፕሬዚዳንቱ ተከሰው ነበር። ፍርዱ በተለይ የፕሬዚዳንቱ ውድቅ ሆኗል። የምክትሉ ግን አሁንም ቀጥሏል። የሁለቱም ውድቅ መሆን አለበት በማለት ነው የኬንያ እና የአፍሪካ ህብረት ተወካዮች ንግግር ያደረጉት። በዚሁ ስብሰባ ላይ የኢትዮጵያ የውጭ ጉዳይ ሚኒስትርም የአፍሪካ ህብረትን በመወከል ተመሳሳይ ቅሬታ እንዳሰሙ ነው የታወቀው። ልደት፣ የጦር ወንጀል የሚፈጽሙ በዓለም አቀፍ ፍርድ ቤት መዳኘት አለባቸው የሚሉ እንዳሉ ሁሉ ፍርድ ቤቱ በአፍሪካውያን መሪዎች ላይ ነው ያነጣጠረው በሚል የሚቃወሙም አሉ። ይሄ ቅሬታ ከምን የመነጨ ነው? ይሄ የአፍሪካውያኑ ክስ ራሳቸው እንዳይከሰሱ ለመከላከል የሚያመጡት ነው ይባላል። በእርግጥም ይሄ ይሄ ሀሳብ አለበት። በሌላ በልኩ ግን የፍርድ ቤቱም አሰራር ለዚህ አይነት ክርክርና ለዚህ አይነት ቅሬታ ክፍተት የሚፈጥር ነገሮች አሉት። አንደኛ ፍርድ ቤቱ ራሱ የራሱ የሆኑ ተቋማት፣ የፖሊስ፣ የእስር ቤት የመሳሰሉት አንድ ፍርድ ቤት የሚያስፈልጉት ተቋማት የሉትም። በአባል ሀገሮች ትብብር ነው የሚዳኘው። በሁለተኛ ደረጃ በትክክልም እስካሁን እየዳኝና ለወንጀል ወንጀለኞችን ላይ ክስ እየመሰረተ ያለው በአፍሪካ ነው። እስካሁን በሌሎች ሀገሮች ለምሳሌ በጋዛ፣ በኢራቅ በነዚህና በሌሎችም የዓለም አካባቢ ያሉ የሰብአዊ ወንጀሎችን አይቶ ለፍርድ ሲያቀርብ አልታየም። ስለዚህ በዛ በኩል ያሉ ተጠያቂዎች ምናልባት የምዕራባውያን ሀገሮች ሊሆኑ ስለሚችሉ እነሱን ችላ ብሎ አፍሪካ ላይ ግን ያተኩራልና ተቋሙ ለሁሉም በሁሉም ቦታ ፍትሕ እንዲሰፍን ሳይሆን አፍሪካ ላይ ብቻ ያተኮረና አፍሪካውያን መሪዎችን ለማጥቃት የተቋቋመ ነው የሚለው ክስ በዚህ ምክንያት ነው። ታዲያ የአፍሪካ ሕብረት ወይም አባል ሀገራቱ አይሲሲን ከመተቸት ባለፈ ምን ማድረግ ይችላሉ? ወይም ችግሩ በምን ሊቋጭ ይችላል? እንግዲህ የሮማውን ሰነድ የሚባለውን የፈረሙት ሀገሮች ናቸው ያቋቋሙት። ወደ መቶ ሀያ ሶስት የሚሆኑ አባል ሀገሮች አሉ። ከነዛ ውስጥ ሰላሳ አራቱ የአፍሪካ ሀገሮች ናቸው። ሀያ ሰባቱ የደቡብ አሜሪካ፣ ሌሎቹ ደግሞ በሌላው በዓለም ዙሪያ ያሉ ሀገሮች ናቸው። በእርግጥ አሜሪካ አባል አይደለችም። አንዱም እንግዲህ ምዕራባውያንን በተለይ አሜሪካን የሚያስተቸው ይሄ ነው። ወንጀለኞች እንዲከሰሱ ፍርድ ቤቱን ሲጠይቁ ራሳቸው ግን አባል ባልሆኑበት ተቋም ነው ቅሬታ ክስ እንዲመሰረት የሚጠይቁት የሚለው ስለዚህ ምናልባት ይህ ሁኔታ ከቀጠለ አሁን ሳውዝ አፍሪካ እና ኬንያ ለምሳሌ ከአባልነት እንወጣለን የሚል ማስፈራሪያ ሁሉ እያሰሙ ነው። በዚህ መልኩ ሌሎች አገሮችም የዚህ አይነት ማስፈራሪያ ወይም የዚህ አይነት እርምጃ ሊወስዱ ይችላሉ። እና በዚህ መልኩ ከቀጠለ ምናልባት ፍርድ ቤቱ አሁንም ስራውን ለማከናወን በተጠበቀው መልኩ ለማከናወን የሚያስችልበት ደረጃ ላይ ደርስ ይችላል። እንግዲህ ወደፊት የሚታይ ነው የሚሆነው። እሺ፣ በጣም አመሰግናለሁ ገበያው ንጉሴ ከብራስልስ። እኔማ አመሰግናለሁ። ልደስ አድማጮች ሶስት ርዕሰ ጉዳዮች ላይ ያተኮረው የዜና መጽሄት ጥንቅር በዚሁ ተጠናቀቀ።